ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ ቆይ በ19 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ የሚተላለፈው ፕሮግራም ተጀመረ። አማካሪ የመምረጥ እንኳን አስቸጋሪ የሆነበት ጊዜ ነበረ። ስለዚህ በኢትዮጵያ ሱዳንና ግብጽ የውሃ ጉዳዮች ሚኒስትሮች መካከል የተካሄደው ስብሰባ በጣም ስኬታማ ነበር። ከዚህ በተጨማሪም የግብጽና ሱዳን የውሃ ጉዳዮች ሚኒስትር የህዳሴ ግድብን ጎብኝተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ድምጽ ነው የሰማ ነው። ዝርዝሩ በአብይ ርዕስ ይቀርባል። ሁለተኛው አጋማሽ የዛሬ ሀሙስ ፕሮግራማችን ከሌሎች ቅንብሮች ጋር አብሮ በሰዓቱ ይቀርባል። ጥቅምት ት 9 2010 ዓ ም ነው ዛሬ። ጤና ያስጥልን። እንደምን አምሽታችኋል? አድማጮች ትረኛ የፕሮግራም አስተናጋጆቻችሁ አዲሱ አበበና ቆንጂት ታየነን። ፕሮግራሙን ብርሃን ኃይሉ ትመራለች። መልካም ምሽት። አሁን ዜና። ባለፈው ቅዳሜ ሶማሊያ ዋና ከተማ ሞቃዲሾ ውስጥ ቁጥሩ ወደ ሶስት መቶ የሚጠጋ ሰው ያለቀበትና ከአራት መቶ በላይ ያቆሰለውን ግዙፍ ፍንዳታ ያደረሱትን በማውገዝ በብዙ ሺዎች የተቆጠረ ህዝብ ትናንት ሞቃዲሾና ሌሎችም ከተሞች ላይ ሰልፍ አካሂዷል። ትናንትና ረቡዕ የተቃውሞ ሰልፉ የተካሄደው ህዝቡ በብዛት ወጥቶ ለጥቃቱ ሰለባዎች ጸሎት እንዲያደርስ የዋና ከተማዋ ከንቲባ ያደረጉትን ጥሪ ተከትሎ ነው። የሶማሊያ መንግስት መኪና ላይ በተጫነ ቦምብ ይህን ከባድ ፍንዳታ ያደረሰው ጽንፈኛ እስላማዊ ቡድን አልሸባብ ነው ብሎ ተጠያቂ አድርጓል። የትናንቱ ሰልፍ ከመካሄዱ አስቀድሞ ራሳቸው ላይ ቀይ የጠመጠሙ ወጣት ወንዶች በየከተሞቹ የተዘዋወሩ፣ ንግድ ቤቶችን በግድ ሲያዘጉ ነበር። ጠላቶቻችን ይውደሙ፣ አልሸባብ ይጥፋ የሚሉ መፈክሮችን ሲያሰሙ የነበሩት ሰልፈኞች ሞቃዲሾ ባናዴር ኳስ ሜዳ ሲሰባሰቡ የሀገሪቱ ፕሬዝደንትና ሌሎችም ተቀላቅለዋቸዋል። ፕሬዚደንት ሞሐመድ አብዱላሂ ሙሐመድ ሕዝቡ ከአልሸባብ ጋር በሚካሄደው የከበደ ጦርነት ብረት አንስቶ ሲያበቃ ይዋጋ ሲሉ ጥሪ አቅርበዋል። አሁን በአንድነት መቆም የሚገባን ወቅት ላይ ነን። ሁሉም ሶማሊያዊ እጅ ለእጅ ተያይዞ ይህንን የጋራ ጠላት መው መውጋት አለበት ብለዋል። ፕሬዝደንቱ ለፖለቲካ መሪዎችም ተመሳሳይ ጥሪ ሲያቀርቡ ከውጭ ሀገሮች ጋር ግንኙነት ያላቸው ፖለቲከኞች ልዩነታችንን አስወግደን አብረን ነውጠኞችን እንድንዋጋ ጥሪ አስተላልፋለሁ ብለዋል። ፕሬዝደንቱ ቶጎ ውስጥ በጸጥታ ኃይሎችና የፕሬዝዳንት ፎሬ ኛሲምቤ አገዛዝ እንዲያበቃ በጠየቁ ተቃዋሚ ሰልፈኞች መካከል በተፈጠረ ግጭት ቢያንስ አራት ሰዎች መገደላቸው ተገለጠ። ዛሬ የቶጎ ጸጥታ ሚኒስትር ኮሎኔል ዳሜሄሚ ያክ በሰጡት መግለጫ ዋና ከተማዋ ሎሜ ውስጥ አንድ ሰው፣ ሦስት ሰዎች ደግሞ ሁለተኛ ትልቋ ከተማ በሆነችው ሶዶኬ ውስጥ መገደላቸውን ገልጠዋል። ከትናንቱ ግጭት በተያያዘ ስልሳ ተቃዋሚ ሰልፈቾች መታሰራቸውንም ባለሥልጣኑ ጨምረው አስረድተዋል። ተቃዋሚ መሪዎች እንደ አውሮፓ አቆጣጠር ከ2005 ዓ.ም አባታቸው ኛሲምቤ ኤያዴማ ካረፉ በኋላ ስልጣን የጨበጡትን የአሁኑን መሪ በመቃወም የሁለት ቀን ተቃውሞ ሰልፍ እንዲደረግ ጥሪ አቅርበዋል። የአሁኑ ፕሬዚዳንት በህገ መንግስቱ የተደነገገው ፕሬዚዳንታዊ የስልጣን ዘመን ገደም እንዲራዝ እንዲሰረዝ ያቀረቡትን ሀሳብ በመቃወም በአገሪቱ ዙሪያ የተቃውሞ ሰልፎች ተቀስቅሰዋል። ፕሬዚዳንቱ ያቀረቡት ሀሳብ ከተሳካላቸው ቢያንስ እስከ አውሮፓ ቆጣጠር 2030 ማለት ለቀጣዮቹ 12 ዓመት መንበረ ስልጣኑ ላይ ተደላድለው ቁጭ ለማለት ይመቻቸዋል። አባትየው ቢሆኑ ከ1968 እስካረፉበት 2005 ዓ ም ድረስ ስልጣን ላይ ቆይተው ነው ለልጃቸው አመቻችተው ሲያበቁ ያረፉት። 37 ዓመት ገዝተዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ዩናይትድ ስቴትስ መግባት የሚከለክለው ፕሬዚደንት ዶናልድ ትራምፕ የጉዞ እገዳ በሁለት የዩናይትድ ስቴትስ የፌደራል ፍርድ ቤቶች መሻሩ ይታወቃል። በዚህ ምክንያት እገዳው ተግባራዊ ሳይሆን ቢቆይም የህገ መንግስታዊነቱ ጉዳይ ግን እየታሰበበት ነው። የትረምፕ አስተዳደር ይግባኝ እንደሚል ገልጿል። የሆነ ሆኖ እገዳው ስራ ላይ ሳይውል ቢቆይም ተቃዋሚ ወገኖች ግን ዋሽንግተን ዲሲ ላይ ሰላማዊ ሰልፍ ከማድረግ አልታቀቡም። የቪኦኤ ዋን የኢሻ ሴራይን ዘገባ አዲሱ ያቀርበዋል። ሙስሊሞች ከእንግዲህ ወደ ዩናይትድ ስቴትስ አይገቡም የሚለውን የፕሬዝዳንት ዶናልድ ትራምፕ እገዳ የሚቃወሙ ሰላማዊ ሰልፈኞች ዋይት ሐውስ ቤተ መንግሥት ፊት ለፊት ተሰባስበዋል። እገዳው ሙስሊሞች ዩናይትድ ስቴትስ ውስጥ እንዳይኖሩ ለማድረግ ነው ሲልም ይሰማል ሰልፈኛው። የሰሜን ኮሪያና የቬኔዙዌላ እገዳው ውስጥ መጨመር እንኳ የሰልፈኛውን ሐሳብ ማስለወጥ ወይም ቁጣውን ማርገብ አልቻለም። ይሄ ማዘናጊያ ነው። ዋና ዓላማቸው እስላሙን ማኅበረሰብ ከዩናይትድ ስቴትስ ማባረር ነው ይላሉ። ሊንዳ ሰሮር ከሰልፉ አስተባባሪዎች አንዷ ነች። በዚህ ሙስሊሞች ወደ አሜሪካ እንዳይገቡ ባገደው ሕግ ውስጥ የመቶ ሀገሮችን ስም ብትደረድር ሐቁን አይለውጠውም። የእነርሱ ፍላጎት በመሠረቱ ሙስሊሞችን ከአገሪቱ ማስወጣት ነው። ይህ ደግሞ ፕሬዚዳንት ትራምፕ በምረጡኝ ዘመቻቸው ወቅት ሙስሊም ፍልሰተኞች ዩናይትድ ስቴትስ እንዳይገቡ የሚያግድ ሕግ የማውጣት ዓላማ እንዳላቸው በግልጽ ተናግረዋል። በዚህ በዋሽንግተን ዲሲው ሰልፍ አንድም ዳኞች ውድቅ ያደረጉትን እገዳ በመደገፍ፣ በሌላ በኩል ደግሞ ሃይማኖትን ኢላማ ያደረገ ውሳኔን በመቃወም በሁለቱም ወገን ማለት ነው ድጋፉን ለማሳየት የተቀላቀለ ብዙ ሺህ ሕዝብ መውጣቱ ተመልክቷል። አቬዴህ ሙሳቪያን በብሔራዊ የፍልሰተኞች ሕግ ማዕከል ከፍተኛ የፖሊሲ ጉዳዮች ጠበቃ ናቸው። ይህን ሰልፍ ለማካሄድ ምንም ነገር አልታገልንም። ሕጉ በደንብ ስለሚያድግልንም ከእንግዲህ ይህን አይነት ሰልፍ ደግመን ደግመን ማድረግ አያስፈልገንም። ወደ ዩናይትድ ስቴትስ የሚገቡ መንገደኞች በእገዳው ወዲያውኑ ባይከለከሉም ዋይት ሀውስ ደካሞችና አደገኞች ከሚላቸው ፍርድ ቤቶች ጋር ያለውን ጦርነት እንደማያቆም አመልክቷል። ፕሬዚዳንቱ የአሜሪካ ህዝብን ደህንነት ለማስጠበቅ የሚያደርጉትን ጥረት የሚያደናቅፉ ናቸው ሲልም ይከሳል። የስፔን መንግስት ካታሎኒያን ራስ ገዛ አስተዳደሯን የሚገፍ እቅድ ማዘጋጀቱን ዛሬ ይፋ አደረገ። ይህ የሆነው የግዛቲቱ መሪ የነጻነት ውሳኔ ህዝቡ እንዲካሄድ የወጣውን እቅድ እገፋበታለሁ ብለው ማስታወቃቸውን ተከትሎ ነው። የስፔን ጠቅላይ ሚኒስትር ማሪያኖ ሮጃይ ጽሕፈት ቤታቸው ባወጣው መግለጫ የህገ መንግስቱን አንቀጽ 155 ለማንቀሳቀስ ልዩ የካቢኔ ስብሰባ ልናካሂድ አቅደናል ብሏል። አንቀጹ ማዕከላዊው መንግስት ግዛቲቱን ሁሉንም ወይም ከፊል ራስ ገዝ ስልጣኗን እንዲሰርዝ ስልጣን የሚሰጠው ነው። ቀደም ሲል የካታሎኒያ መሪ ካርልስ ፒጅሞንት በሰጡት መግለጫ የስፔን መንግስት ድርድር ለማካሄድ አልፈልግም ካለ እና ራስ ገዝ ስልጣናችንን ለመግፈፍ ከተንቀሳቀሰ ፓርላማችን የመገንጠል ውሳኔ ህዝቡን እንዲያስፈጽም እንጠይቃለን ሲሉ አስጠንቅቀዋል። የፖርቶሪኮ አገረገዢ ሪካርዶ ሮሴሎ ዛሬ በዋይት ሀውስ ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው ተነጋግረዋል። ቀደም ሲል አገረገዡ በሰጡት ቃል ኃይለኛው ዝናብ አዘል ማዕበል ሃሪኬን ሜሪያ ከአንድ ወር በፊት ያዳሸቃት ደሴት እንድታገግም ከሌሎች ጋር በኩል አይን መታየት ይኖርብናል ብለዋል። ከዩናይትድ ስቴትስ ደቡብ ምስራቅ 1600 ኪሎ ሜትር ርቀት ላይ የምትገኘው የካሪቢያን ደሴቷ ፖርቶሪኮ በኃይለኛው ዝናብ አዘል ማዕበል ከባድ ጉዳት እንደደረሰባት ይታወቃል። የአሜሪካ ዜጎች ከሆነው 3.4 ሚሊዮን ህዝቧ የኤሌክትሪክ ኃይል አቅርቦት ያለው ከ20 ከመቶ በታች ብቻ ነው። 35 ከመቶ ንጹህ የመጠጥ ውሃ የለውም። በመጨረሻም በሌላ የዩናይትድ ስቴትስ ዜና ፕሬዚደንት ዶናልድ ትራምፕ በወታደራዊ ግዳጅ ላይ የሞቱ የጦር ሰራዊት አባላት ቤተሰቦች ሁሉንም አነጋግር ያለው ሲሉ፣ አንዳንዶቹ የሟቹ ወታደሮች ቤተሰቦች ግን የለም እያሉ ነው። አሶሲየትድ ፕሬስ በዘገበው መሰረት ትራምፕ አስተዳደሩን ከተረከቡ ከጥር ወር ወዲህ 43 የጦር ሰራዊት አባላት ተገድለዋል። ለመናገር ፈቃደኛ ከሆኑ የሟቾች ቤተሰቦች መካከል ዘጠኙ አዎ ከፕሬዝደንቱ ሰምተናል ሲሉ፣ ዘጠኙ ምንም የሰማነው ነገር የለም እንዳሉ ዘግቧል። ትናንት ዘዋሽንግተን ፖስት ጋዜጣ ባወጣው ሌላ ዘገባ ደግሞ ሚስተር ትራምፕ ልጃቸው አፍጋኒስታን ውስጥ ለተገደለባቸው ክሪስ ባልድሪጅ የሚባሉ የሰሜን ካሮላይና ነዋሪ በስልክ ሲያስተዛዝኑ ከግል ገንዘቤ 25ሺ ዶላር እልክሎታለው ብለዋቸው እንደነበረ ነገር ግን ቼኩ ለአባትየው እንዳልደረሰ ዘግቧል። ፖስት ስለ ጉዳዩ ዋይት ሀውስን ሲጠይቅ ባለስልጣናት ለመናገር ፈቃደኛ ሳይሆኑ እንደቀሩ ነው ያስታወቀው። ቆየት ብሎ ግን ዋይት ቼኩ ተሰደውላቸዋል የሚል መግለጫ አውጥቷል። ፕሬዚደንቱ ይደውሉልናል ብለን ጠብቀን ነበር ያሉ ሌሎችም ቤተሰቦች አሉ። አድማጮች፣ ዜናው በዚሁ ይጠናቀቃል። አድማጮቻችን ይህ ፕሮግራም የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19ና በ25 ሜትር ባንድ እስከ ምሽቱ አራት ሰዓት እንቆያለን። አዲሱ አበበና ቆንጂት ታየነን። አሁን የዕለቱ አብይ ርዕስ ይቀርባል። አዲስ አበባ የተካሄደው የኢትዮጵያ የግብፅና የሱዳን የውሃ ጉዳይ ሚኒስትሮች የሦስትዮሽ ስብሰባ በስኬት መጠናቀቁን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሮቹ በታላቁ የህዳሴ ግድብ ያደረጉት ጉብኝትም ለጥያቄዎቻቸው አጥጋቢ ምላሽ ያገኙበት መሆኑን ነው የሚኒስቴሩ ቃል አቀባይ ለአሜሪካ ድምፅ የተናገሩት እስክንድር ፍሬው ዝርዝሩን ልኮልናል የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ የሰጡት ሳምንታዊ መግለጫ ትናንት በተካሄደው የሶስትዮሽ የሚኒስትሮች ስብሰባ ላይ አተኩሯል ቃል አቀባዩ አቶ መለስ አለም ለጋዜጠኞች እንዳሉት የኢትዮጵያ የግብፅና የሱዳን የውሃ ሚኒስትሮች ስብሰባ በስኬት ነው የተጠናቀቀው። በቴክኒክ ኮሚቴ ደረጃ በተካሄደው የሶስትዮሽ ውይይት ወቅት ያልተቋጩና በኢደር የቆዩ ጉዳዮች በሚኒስትሮቹ ገንቢ ውይይት እንደተደረገባቸውም ጠቁመዋል። በግድቡ ላይ የተጽዕኖ ጥናት ለሚያካሄደው ዓለም አቀፍ አማካሪ ቡድን የሚሆን መመሪያ መዘጋጀቱንም አቶ መለስ ለአሜሪካ ድምፅ አብራርተዋል። ለአማካሪው የሚሆን ረቂቅ መመሪያም ተዘጋጅቷል። ሶስቱ ሀገሮች ያዘጋጁት መመሪያ ነው። አማካሪ መምረጥ እንኳን አስቸጋሪ የሆነበት ጊዜ ነበረ። ስለዚህ በኢትዮጵያ ሱዳንና ግብጽ የውሃ ጉዳዮች ሚኒስትሮች መካከል የተካሄደው ስብሰባ በጣም ስኬታማ ነበር። ከዚህ በተጨማሪም የግብጽና ሱዳን የውሃ ጉዳዮች ሚኒስትር የህዳሴ ግድብን ጎብኝተዋል። በአብዛኛው ከህዳሴ ግድብ ጋር የሚወጡ ሪፖርቶች ጉራማይሌ ናቸው። አንዳንዶቹ ዓለም አቀፍ ሚዲያውን ጨምሮ የግድብ ግንባታው አባይን የሚያደርቅ ነው በግብፅ ህዝቦች ጉሮሮ ላይ የተሴረ ሴራ ነው። ሱዳኖችንም አይጠቅምም ወዘተ የሚሉ አሉ። በዚህ ጉብኝት የሁለቱ ሀገር የውሃ ጉዳይ ሚኒስትሮች፣ ጋዜጠኞች፣ የብሔራዊ ቴክኒክ ኮሚቴ አባላት እዛው ቤንሻንጉል ጉሙዝ ክልል ጉባ ሄደው የግድቡን ግንባታ ዲዛይኑን፣ ሌሎች የቴክኒክ ጉዳዮችንም ለማየት ሞክረዋል። እግረ መንገድ ከዚህ ጉብኝት ጋር በተያያዘ ጥያቄዎች አሉ። እነሱ ጭንቅላት ውስጥ የሚግሏሉ የቴክኒክ ጥያቄዎች አሉ። ሌሎች የንድፍ ሀሳብ ጥያቄዎች አሉ። እነሱን ጥያቄዎች አቅርበዋቸዋል። ስለዚህ ውይይቱ አዲስ አበባ እዚህ ሆቴል ብቻ ፓርላሜንት የተካሄደው ቦታው ላይ ደርሰው ከኢትዮጵያ የፕሮጀክቱ ጽህፈት ቤት ኃላፊዎቹ ያቁጭ ብለው ተነጋግረዋል። ጥያቄዎች ነበሯቸው። ለነዚህ ጥያቄዎች አጥጋቢ ሳይሆን አርኪ መልስ ነው የተሰጣቸው። ነገር ግን ከውሃ ሀብት ሚኒስትሮቹ በተጨማሪ በሁለቱ ሀገራት መሪዎች መካከልም የተለያዩ ግንኙነቶች እንደነበሩም ይታወቃል። እዛም የሚንጸባረቁ ሀብት ሀሳቦች የመስማማት የመግባባት ገንቢ ተደርገውም ነው ሲቆጠሩ የቆዩት። በአንዳንድ የግብጽ ባለስልጣናት በግብጽ ሚዲያዎች በግብጽ ምሁራን በኩል በተለያየ መንገድ የሚንጸባረቁ አቋሞች አንዳንዴ ከዚህ ጋር ሲጣረሱ ይታያል። እንዴት ነው ሁለቱን የምታስታርቁት? ወይ የትኛውን ነው በትክክል የግብጽ አቋም ተብሎ የሚወሰደው ትክክለኛው የግብጽ አቋም ተደርጎ የሚወሰደው የግብጽ መንግስት በተለያዩ መድረኮች የሚያንጸባርቃቸው አቋሞች ናቸው። ከወራት በፊት የፌዴራል ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በግብጽ ጉብኝት ባደረጉ ጊዜ ፕሬዚዳንት አብዱልፈታህ አልሲሲ እና የግብጻቻቸው ሳሚያ ሹክሪ ጋር ተገናኝተዋል። ከዚያም በተጨማሪ ሰባ ሁለተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ ውስጥ በተካሄደ ጊዜ በጎንዮሽ የተካሄደ ውይይት ነበር። በነዚህ በማን መካከል ማለት? ዶክተር ወርቅነህና የግብጽ አቻቸው ሳሚህ ሹክሪ። በእነዚህ ሁለት መድረኮች ላይ የመሳተፍ እድል ነበረኝ። እነዚህ መድረኮች ላይ ግብጽ ከህዳሴ ግድብ ጋር እየተካሄደ ያለው ቴክኒክ ወይም የባለሙያዎች ስብሰባ በተመለከተ አዎንታዊ አስተሳሰብ ነው ያላቸው። ከዛ ውጭ ግን ከአባይ ውሃ አጠቃቀም ጋር በተያያዘ ለረዥም ጊዜ የኋላ ብዙ ታሪኮች አሉ። ከእኛም ከነሱ ጋር ድምር ውጤቶች አሉ። ባጌጅ ሳሉን ትልቁ ነገር ምንድን ነው? ከዛሬ 30 ዓመት በፊት ከነበረው አሁን የተሻለ ነው። ከዚህ በኋላ የሚመጣውም ጊዜ ደግሞ የተሻለ እንደሚሆን ተስፋ ማድረግ ይቻላል። ሁሉም ግብጻዊ ከህዳሴ ግድብ ጋር በተያያዘ አንድ አይነት አስተሳሰብ እንዲኖረው መጠበቅ አይችልም። በይፋ በግልጽ የታወቀ ነው። መሐመድ ሙርሲ መሩት አስተዳደር በነበረበት ጊዜ ቴሌቪዥን ካሜራ ቆሞ ፓርቲ መሪዎች አንድ ላይ ተሰድረው ኢትዮጵያን እንደዚህ ማድረግ አለብን፣ እንደዛ ማድረግ አለብን ሲሉ እንደነበረ የቅርብ ጊዜ ትዝታ ነው። ከዛ ውጭ ግን በኢትዮጵያ በኩል ያለው አቋም ግልጽ ነው። ኢትዮጵያ ከህዳሴ ግድብ ጋር በተያያዘ ከግብፅና ሱዳን ጋር በትብብር መስራቷ እንደ ሀገር የድንበር ተሻጋሪ ወንዞችን አጠቃቀም በተመለከተ ካላት በጋራ ተጠቃሚነት እነዚህን መርሆች በጣም ማወቅ ያስፈልጋል። በጋራ ተጠቃሚነት፣ ፍትሐዊነት፣ ምክንያታዊነትና ጉልህ ጉዳት ያለማድረስ መርሆች የመነጨ ነው። ስለዚህ ኢትዮጵያ ከነዚህ ሁለት ሀገሮች ጋር ተባብራ መስራቷን ትቀጥላለች ብሎ ማለት ይቻላል። እዚህ ለተመለስ ጉልህ ጉዳት የሚለው ላይ ላቆየት ና የግብፅን የውሃ ሀብት ሚኒስትር የማናገር እድል ኖሮ ኛ ቃል የግብፅ ሰዎች እዚህ አዲስ አበባ ለስብሰባ በመጡበት መጡበት አጋጣሚ ና በኢትዮጵያ በኩል ጉልህ ጉዳት የሚለው አገላለጽ ነው ብዙ ጊዜ የሚሰማው። በእነሱ በኩል ምንም ጉዳት የሚል አገላለጽ ሲጠቀሙ ይሰማሉ። እንደዚህ አይነት አገላለጾችን ማስታረቅ ላይ ተደርሰዋል ወይ ነው ወይስ ይሄ አሁን ኢምፓክት አሴስመንቱ፣ ወይም የተጽዕኖ ጥናት ሲካሄድ በዚህ በፈረንሳይ ኩባንያ በኩል ማለት ነው ያኔ ነው ነገሮች ግልጽ ብለው የሚወጡት? እንግዲህ ወደ ዝርዝር የቴክኒክ ጉዳዮች ገብቼ አስተያየት መስጠት አልችልም። የውሃ ኢንጂነሪንግ ባለሙያዎች የሆኑ ሌሎች አካሎች አሉና ዝርዝሩን እነሱን መጠየቅ ያስፈልጋል። በኢትዮጵያ በኩል ያለው አቋም ግን ግልጽ ነው። ጉልህ ጉዳት አያስከትልም በማያስከትል ሁኔታ ወይም ጉልህ ጉዳት ያለ ማድረስ መርሆ መሰረታዊ መርሆ ተደርጎ ተቀምጧል። ይህንን ግብጾችም፣ ሱዳኖችም እንዲያውቁት ጉዳይ ነው። በሶስቱ አገሮች የተመረጠው ዓለም አቀፍ ኩባንያ በታላቁ የኢትዮጵያ ህዳሴ ግድብ ላይ የሚያካሂዳቸው ጥናቶች ሁለት ናቸው። የመጀመሪያው ጥናት የኃይል ማመንጫ እንደዚሁም የውሃ ሀብት ሀሳባዊ ትግበራ የተሰኘ ነው። ሁለተኛው ደግሞ የድንበር ተሻጋሪ የማህበራዊ ኢኮኖሚያዊና አካባቢያዊ ተጽዕኖ ጥናት ዳሰሳ የሚባለው ነው። የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ፣ የግብፁ ዶክተር መሐመድ አብዱል አቲ እንደዚሁም የሱዳኑ አምባሳደር ሙታዝ ሙሳ አብደላ ሳሊም ቀጣይ ውይይት እንደሚያካሂዱም የውጭ ጉዳይ ሚኒስቴር አስታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ቀጣዩም ዘገባ የእስክንድር ነው በኦሮሚያና በሶማሌ ክልል ተዋሳኝ ወረዳዎች በተከሰተው ግጭት የተሳተፉና የሰው ህይወት ያጠፉ የጸጥታ አካላት ማንነት ከማጣራቱ ስራ በኋላ እንደሚገለጽ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አስታውቀዋል ሚኒስትሩ ሰሞኑን በሰጡት መግለጫ እንዳሉት በፌደራል ፖሊስ የሚሰጠውን መረጃና በኢትዮጵያ ሰብአዊ መብት ኮሚሽን የሚቀርበውን ሪፖርት መጠበቅ ያስፈልጋል ብለዋል። ባለፈው ማክሰኞ የሚኒስትሩን መግለጫ የተመለከተ ዘገባ ልኮልን ነበር እስክንድር ፍሬው ዛሬም ተከታዩን አስተላልፏል። የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ሰሞኑን የሰጡት መግለጫ የተለያዩ ጉዳዮችን የሸፈነ ነው። በተለይ በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች ከተከሰተው ግጭት ጋር የተያያዙ ጥያቄዎች በዛ ያሉ ነበሩ። መንግስት ግጭቱን ተከትሎ የተፈጸሙ የሰብአዊ መብት ጥሰቶችን የሚያጣራ ቡድን ወደ ስፍራው መላኩ ይታወሳል። እነዚህ የሰብአዊ መብት ኮሚሽን አጣሪዎች የታጠቁ ኃይሎችን ጨምሮ በተለያዩ ወገኖች የተፈጸሙ የሰብአዊ መብት ጥሰቶችን እንደሚያጣሩም ሲገለጽ ቆይቷል። ከትናንት በስቲያ በተሰጠው ጋዜጣዊ መግለጫ አለ። ሚኒስትሩ ከቀረቡት ጥያቄዎች አንዱ ታዲያ እነዚህ የታጠቁ ኃይሎች እነማን ናቸው የሚል ነው። ይህ በሂደት ይፋ እንደሚደረግ ነው ሚኒስትሩ በምላሹ ያብራሩት። የታጠቁ ኃይሎች የተባሉት እነማን ናቸው? የፌዴራል ፖሊስ ሪፖርት እያቀረበ በተለይም ደግሞ ለፌዴራል ግብረ ኃይል ይህንን ጉዳይ ለመከታተል እኛም ያለንበት ግብረ ኃይል ነው። በየጊዜው የጸጥታ ሁኔታው ያለበት ሁኔታ ያቀርባል። ትናንትናም ሪፖርት ያቀረበበት ሁኔታ አለ። የታጠቁ ኃይሎች የሚባሉት ይታወቃሉ። በሰብአዊ መብት ጥሰት ውስጥ የዜጎችን አካል ጉዳት እንዲሁም ደግሞ ሕይወት ያጠፉ አካላት፣ ቤት ያቃጠሉ የጸጥታ አካላት ተለይቶ ይታወቃሉ። እነዚህን በትክክል ከሚወሰደው እርምጃ ጋር ለመግለጽ ደግሞ ያላለቁ ስራዎች ስላሉ የፌዴራል ፖሊስ ስራውን እየሰራ ስለሆነ ያንን ተከታትለን ለወደፊት የምንገልጸው ይሆናል። ይሄ መረጃ የሚደበቅበት ምክንያትም የለም ግን ጊዜ ያስፈልጋል። አንደኛ የማጣራት ስራው ስላላለቀና እየተወሰደ ያለው እርምጃም ገና ሂደት ላይ ስላለ ጊዜውን በመጠበቅ በአንድ በኩል በፌዴራል ፖሊስ በኩል የሚቀርብ አለ። ወደ ህግም ሲቀርቡ ማንነታቸው በትክክል የሚገለጽበት ሁኔታ አለ። ሌላ ደግሞ በኢትዮጵያ ሰብአዊ መብት ኮሚሽን የሚቀርብም ሪፖርት ስላለ ያንን ጠብቅ ብናየው ጥሩ ይሆናል። ከዚህ ግጭት ጋር በተያያዘ በቁጥጥር ስር የዋሉት ሰዎች ቁጥርም እንደዚሁ በሂደት እንደሚገለጽ ነው ሚኒስትሩ የተናገሩት። የግጭቱ አካባቢ በመከላከያ ሰራዊትና በፌዴራል ፖሊስ ቁጥጥር ስር መሆኑንም ነበር ሚኒስትሩ ያብራሩት። በአሁኑ ጊዜ በወሰን አካባቢ በሁለቱም ክልሎች ወሰን አካባቢ ተፈጥሮ የነበረው ግጭት በመከላከያ ሰራዊት ጣልቃ ገብነት እንዲሁም ደግሞ በፌዴራል ፖሊስ ድጋፍ ተደርጎ በአሁኑ ጊዜ ግጭቱ ቆሟል። ግጭት የተከሰተባቸው አካባቢዎች በአሁኑ ጊዜ በመከላከያ ሰራዊት ቁጥጥር ስር ናቸው። ባለፈው እንደተገለጸው የታጠቁ ኃይሎች በሁለቱም ክልሎች፣ በተለይ ሚሊሺያዎች እና ፖሊሶች ከዚህ ግጭት ቀጠና እንዲርቁ ተደርጓል ማለት ነው። ስለዚህ በአሁኑ ጊዜ የተረጋጋ ሁኔታ እንዳለና የከፋ ግጭት እንደሌለ ባለፈውም እንደተገለጸው አልፎ አልፎ ችግሮች በተለይም ደግሞ የመከላከያ ሰራዊት የማይገኝበት አካባቢ እሱም በጣም ቀንሷል ማለት ይቻላል። በአሁኑ ጊዜ ጥሩ ሁኔታ ነው ያለው። ስለዚህ ይሄ ዘላቂ ሰላምን ለማስፈን የሚደረገውን እንቅስቃሴ የሚደግፍ አስቻይ የሆነ ሁኔታ መፈጠሩን ነው መግለጽ የምንፈልገው። ሚኒስትሩ በዚሁ ጋዜጣዊ መግለጫ እንዳሉት በሁለቱ ክልሎች አዋሳኝ ወረዳዎች የተከሰተው ግጭት በሀገራዊ የንግድ እንቅስቃሴ ላይ ጭምር ተጽዕኖ አሳድሯል። በመንገዶች ላይ ያሉ መስተጓጎሎች እንደቀጠሉ ነው ነበር ያሉት። አካባቢው ከውጭ ወደ አገር እንደዚሁም ከአገር ወደ ውጭ የተለያዩ ምርቶች የሚተላለፉበት መሆኑን በማስታወስ በተለይም ደግሞ በምስራቁ የሀገራችን ክፍል አርሶ አደሮች ጭምር ማለት ነው በፍራፍሬና በጫት ንግድ ወይ ደግሞ ምርት ላይ ኑሯቸው የተመሰረተ በዚህ በመንገድ ላይ በሚደረገው መስተጓገል አሁንም ሕይወታቸው ችግር ላይ የወደቀበት ሁኔታ አለ። ምክንያቱም የጫት ምርትን በመሸጥ የሚተዳደሩ ብዙ አርሶ አድሮች አሉ በምስራቁ የሀገሪቷ ክፍል፣ እንዲሁም ደግሞ አትክልትና ፍራፍሬን በመምራት የሚተዳደሩ አሉ። ይሄ ግጭት እንግዲህ የእነሱንም ህይወት እየጎዳ እንደሆነ ነው። ምክንያቱም በሚፈለገው ደረጃ ወደ ውጭ ገባ እንዳይቀርብ የሚደረጉ ክልከላዎች አሉ። ይሄ ችግር ትኩረት ተሰጥቶት እንዲስተካከል በመንግስት በኩል ከዚህ በፊትም ክብሩ ጠቅላይ ሚኒስትር ባስተላለፉት አቅጣጫ መሰረት ማንኛውም የትኛውም ክልል ጸጥታ አካል በፌደራል መንገዶቹ ላይ ማስተጓገል እንዳይፈጠር ጥንቃቄ እንዲያደርጉ ከእንደዚህ አይነት ድርጊት እንዲቆጠቡ ተላልፎ ነበረ። አሁንም ደግሞ ግጭቱ ስላለ አሁን በልዩ ሁኔታ ተጠያቂነትን በማስፈን እንደዚህ አይነት ድርጊት ውስጥ የሚሳተፉትን አካላት ቁጥጥር ስር በመዋል ይህንን ችግር ለመፍታት እየተሰራ ነው የሚገኘው። እንዲሁም ደግሞ በንግድ ሚኒስቴር የሚመራ አንድ ቡድን ተቋቁሟል። ያ ቲም ይህንን ችግር ለመፍታት አሁን ውይይት ጀምሯል። በተወሰነ ደረጃ እነዚህን ችግሮች በኃይል ሳይሆን የሕግ በላይነትን በማስከበር በውይይት ችግሮቹን ከነምንጫቸው ለመቅራፍ የተጀመረ ስራ አለ ማለት ነው። ነገር ግን ይሄም በተለይ በመንገዶች ላይ እያጋጠሙን ያሉ ችግሮች የሀገርንም ጥቅም የሚጎዳ ነው። በአንድ በኩል አርሶአደሮች በዚህ የሚተዳደሩትን፣ በሌላ በኩል ደግሞ በዚህ የሚተዳደሩ ቤተሰብ ያላቸው የንግዱ ማህበረሰብም አሉ። እነሱም ተጎጂዎች እየሆኑ ነው። ከዛም ባሻገር ደግሞ የሀገርን ጥቅም እየጎዳ ነው። ምክንያቱም የውጭ ምንዛሪ የምናገኝባቸው ስለሆኑ ማለት ነው። ድርጊቱ አገርን የሚጎዳና የማንንም ጥቅም የማያስከብር መሆኑን ያስታወሱት ሚኒስትሩ በአስቸኳይ እንዲቆም አሳስበዋል። መንግስትም እርምጃ መውሰዱን ይቀጥላል ብለዋል። የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ሰሞኑን መግለጫ የሰጡት በምክትል ጠቅላይ ሚኒስትር ደመቀ መኮንን ከተመራው ከፍተኛ የፌዴራል መንግስት የልኡካን ቡድን ጋር የግጭቱን አካባቢ ጎብኝተው ከተመለሱ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የሐሙስ ምሽት የመጽሔት ክፍለ ጊዜ ዘገባዎች ስንቀጥል የካይሮ ጉባኤ ተካፋዮች የአፍሪካ ከተሞችን የወደፊት እጣ ፈንታ ለመገንባት አዲሱን ቴክኖሎጂ ለመጠቀም እያሰላሰሉ መሆናቸው ተሰምቷል። ኤድዋርድ ዩሬኒያን ከካይሮ ተከታዩን ለቪኦኤ ዘግቧል። አዲሱ አበበ ይዞታል። በሦስት ቀኑ ጉባኤ የተካፈሉ አዳዲስ ራእይ ያላቸው የሥራ ፈጣሪዎች በካይሮው የፈረንሳይ ዩኒቨርሲቲ ተሰባስበው ስለ ንግድ፣ ስለ መዋዕለንዋይና ስለ አዳዲስ የቴክኖሎጂ ውጤቶች ተወያይተዋል። ውይይቱ ያነጣጠረው ወደ 1 ሚሊዮን 250 ሺህ በሚሆነው የአህጉሪቱ ሕዝብ መጻኢ ሕይወትና ራእይ ላይ እንደነበረም ታውቋል። የናይጄሪያው አፍሪላብ ድርጅት ነው ውይይቱን ያዘጋጀው። ኃላፊው ማይክል ኦልዋ ቢምጌ ዘመናዊ ቴክኖሎጂን መጠቀም በከተሞችና ሕዝቦች መካከል ያለውን አርቲፊሻል ወይም ሰው ሰራሽ ድንበር ለመስበር የሚረዳ ነው ብለው ያምናሉ። በመካከላችን የተጋረጠውን ሰው ሰራሽ አጥር ለማፍረስ መፍትሄው ዘመናዊ ቴክኖሎጂን መጠቀም መጀመር ነው። ቴክኖሎጂ ለየት ያለ ዕድል ይፈጥርልናል። ቴክኖሎጂን ድንበር አይገድበውም። የአፍሪካ ዩኒቨርሲቲዎች የተሻለ የሥራ ውጤት ለማግኘት ማድረግ ከሚገባቸው ነገሮች አንዱ አዳዲስ የቴክኖሎጂ ውጤቶችን መጠቀም መጀመር ነው። የሴራሊዮን ዩኒቨርሲቲው ኢድሪስ ቤሎ ይገኙበታል። ትምህርት ቤት ሆነን የገበየናቸውን በአግባቡ አንጠቀምም ሲሉም ያማራሉ። ሌላው በዚህ ጉባኤ የተነሳ ነጥብ የሴቶችን ተሳትፎ ይመለከታል። ሴቶች በየአገሮቻቸው ኢኮኖሚያዊና የቴክኖሎጂ መስክ በንቃት መካፈል እንዳለባቸው የሚያበረታታ ሲሆን ከጋና የመጡት ሥራ ፈጣሪ ሴት ፍሎረንስ ቶፋ የአህጉሪቱን ጎታች ባህሎች ያነሳሉ። እኔ ከመጣሁበት አካባቢ ለሚገኙ ለብዙዎቹ ሴቶች ትልቁ ችግር ከትምህርት ቤት በኋላ ከወላጆች የሚመጣው ፈተና ነው። ሥራ መያዝ፣ ማግባት፣ ቤተሰብ መመስረት። በቃ አፍሪካውያን ሥራ ፈላጊዎች ከመሆን አልፈው ስራ ፈጣሪዎች እንዲሆኑ ሁሉም የጉባኤው ተሳታፊዎች ከመግባባት ላይ ደርሰዋል። ወደ ሌላ መጽሔት ንውሰዳችሁ። የሰሜን ኮሪያ መንግሥት ላለፉት አስርተ ዓመታት ካዝናውን ለመሙላት ሲተማመን የቆየው በሕገ ወጥ ንግድ በሚያገኘው ገንዘብ ላይ ነበር። አሁን አዲስ ይፋ የተደረገ ሪፖርት ግን ፒዮንግያንግ ዲሞክራቲያዊ ኮንጎ ሪፐብሊክን አንጎላን፣ ሞዛምቢክን እና ደቡብ አፍሪካን ጨምሮ ከአፍሪካ ሀገሮች ጋር በዱር አራዊት ላይ የምታካሄደው ህገወጥ ንግድ ባለፉት ሶስት ዓመታት በከፍተኛ ደረጃ መጨመሩን ያመለክታል። ግሎባል ኢኒሽቲቭ አጌንስት ትራንዚሽናል ኦርጋኒዜሽን ክራይምስ የተባለው እና በአገሮች መካከል ተቀነባብሮ የሚካሄደው ወንጀል የሚቆጣጠረው ዓለም አቀፍ ድርጅት አዲስ ሪፖርት አውጥቷል። ሪፖርቱ ሁኔታው በዚህ ከቀጠለ ይላል የአህጉሪቱ ብርቅዬ የአውራሪስና ዝሆን ዝርያዎች ጨርሶ ይጠፋሉ ሲል ያስጠነቅቃል። አኔታ ፓውል ከፕሪቶሪያ ለአሜሪካ ድምፅ ተከታዩን ዘግባለች። ሰሎሞን ክፍሌ ያቀርበዋል። ሰሜን ኮሪያ የኑክሌርና የቦሊስቲክ ሚሳይል ግንባታ መርሃ ግብሮቿን ለማስቆም በዩናይትድ ስቴትስና በዓለም አቀፉ ማኅበረሰብ የተጣሉባት ማዕቀቦች በከፍተኛ ደረጃ እያጨናነቋት ይገኛሉ። በሌላ በኩል ግን ፒዮንግያንግ የጦር መሣሪያ ግንባታዋን ለመቀጠል የሚያስችላትን ገንዘብ በልዩ ልዩ ዘዴ ስታገኝ ለብዙ ዓመታት ቆይታለች። አንዱና ሕገወጡ የገንዘብ ምንጯ ግን በተለይ በአፍሪካ በመጥፋት ላይ የሚገኙ ብርቅዬ የዱር እንስሳትን እያጠቃ ነው። የአፍሪካ አውራሪሶችና ዝሆኖች አሁን ቁጥራቸው እጅግ አንሶ የሚገኝ ሲሆን፣ ለዚያም ምክንያቱ የእስያው ገበያ ፍላጎት በጣም በመጨመሩ መሆኑ ይዘገባል። እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም ላይ ደቡብ አፍሪካ አንድ አራት ነጥብ አምስት ኪሎ ግራም ከሚመዝን የአውራሪስ ቀንድና አንድ መቶ ሺህ ዶላር ጥሬ ገንዘብ ጋር ይዞ ሞዛምቢክ ውስጥ የታሰረ የሰሜን ኮሪያ ዲፕሎማት ከአገሯ አባራለች። ድንገቱ ከዚህ ቀደም ከታዩት ግን የተለየ አይደለም። ባለፉት 30 ዓመታት የአውራሪስና ዝሆን ጥርሶችን በሕገ ወጥ መንገድ ሲያስተላልፉ ተገኝተው ከሀገር ከተባረሩ ዲፕሎማቶች ገሚሱ የሰሜን ኮሪያ መሆናቸውን አንድ በደቡብ አፍሪካው ተመራማሪ በጁሊያን ራድማየር የወጣ አዲስ ሪፖርት ያመለክታል። የሰሜን ኮሪያ ዲፕሎማቶች ብቻቸውን ሕገወጡን ንግድ ያካሄዳሉ ብዬ ለማመን በጣም ይቸገራለሁ። መንግስታቸው ወይም ቢያንስ አለቆቻቸው በተለያየ ዘዴ አልተባበሯቸውም ማለትም ያዳግተኛል። በአሰራር ደረጃ የሰሜን ኮሪያ ኤምባሲዎች በሙሉ ጥብቅ ቁጥጥር የሚደረጉባቸው ናቸው። ሰዎች በቀላሉና በነጻነት የሚዘዋወሩባቸውም አይደሉም። የአፍሪካ ሀገሮችን ከወሰድን ደግሞ ከነጻነት በፊት ያካሄዱትን ትግል ያገዘችውን ሰሜን ኮሪያ የተጣለባትን የንግድ ማዕቀብ አክብረው ለመገኘት ያመነታሉ። በአፍሪካ የጸጥታ ጥበቃ ጥናት ማዕከሉ ባልደረባ ዛካሪ ዶንፌልድ እንደሚሉት አፍሪካውያኑ ከዚያም በላይ ከሰሜን ኮሪያ የሚቀርብላቸውን አጓጊ ክፍያ መጣል አይፈልጉም ለምሳሌ እንደ ሰሜን ኮሪያ ያለ አገር የተጣራ ነዳጅ ዘይት በርካሽ ዋጋ አቀርባለሁ ካለ የአፍሪካ መንግስታት ብዙ ጥያቄዎችን እንደማያቀርቡ መረዳት ይቻላል ለሰሜን ኮሪያ ደግሞ ዋናው ወደ ውጭ የምትልከው የገቢ ምንጭ የነዳጅ ዘይት ነው የደቡብ አፍሪካው ተመራማሪ ጁልያን ራድማየር እንደሚያስረዱት ደግሞ ዲፕሎማቶች በሕገ ወጥ ንግድ እንዳይሰማሩ የሚያግድ ሕግ አለ። የጠፋው ፍላጎት አለመኖሩ ነው። ሕግ አስከባሪ ባለስልጣናት ዲፕሎማቶችን የማስቆም ፍላጎት አይታይባቸውም። መንግስታቱም ቢሆኑ ከዲፕሎማቶች ጋር መጋጨቱን ይሸሻሉ። በተለይ ከሰሜን ኮሪያ ጋር ቅርብ ግንኙነት ያላቸው የአፍሪካ መንግስታት በዚያ ምክንያት ውጥረቶችን ማባባስ አይፈልጉም። የቪየናው ውል ግን ማስረጃ ያላቸው ከሆነ ወይም በትክክል ሕገ ወጥ በሆነ መንገድ የተያዘ ሸቀጥ መሆኑን በሕጋዊ መንገድ ማቅረብ ከቻሉ ለመፈተሽና እርምጃ ለመውሰድ ይችላሉ ይላል። ቪኦኤ በዚህ ሪፖርት ለቀረቡ ክሶች በፕሪቶሪያ የሰሜን ኮሪያን ኤምባሲ ምላሽ ለማግኘት ጥረት አድርጓል። ሆኖም የኤምባሲው ባለሥልጣናት ለቀረበላቸው የቃለ ምልልስ ግብዣ እስካሁን መልስ አልሰጡም። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የምናስተናግዳችሁ አዲሱ አበበና ቆንጂታ የንን። የመጽሔት ክፍለ ጊዜው ተጠናቋል። አሁን ከናንተ ከአድማጮቻችን ያገኘናቸው አስተያየቶች የሚሰሙበት ክፍለ ጊዜ ላይ ደርሰናል። ጤና ይስጥልኝ ቪዎች፣ የምደውለው ከዚሁ ከአሜሪካ ከኮሎራዶ ነው። ሰለሞን አባተ ከበትሮ ገብረ እግዚአብሔር ጋር ባደረከው ውይይት የሀገሪቱ ለኋላዊነት ተነክተዋል ወይ የሀገሪቱ ውስጥ ለኋላዊነት ያሳስባችኋል ወይ ብለህ ጠየቃቸው። ጥያቄው ራሱ እጅግ የሚገርም ነው። የሀገር ለኋላዊነት ማለት እኮ የቦታ መደፈር ብቻ አይደለም። የህዝቦች የዜጎች እኩልነት ማጣት፣ በአንድ አለመታየትም፣ ይህም የሀገር ለኋላዊነት መደፈር ነው። ደግሞስ የኢትዮጵያ ዜጎች በየቦታው ሲንገላቱ የኢትዮጵያ መንግስት ነኝ ባዩ ለዜጎቹ ካልተቆረቆረ፣ ይህም እኮ ለዋላዊነት መደፈር ነው። በሌላስ በኩል የሙርሌ ታጣቂዎች እየመጡ ከሁለት ሶስቴ በላይ የሀገሪቱን ህጻናቶች እያፈኑ ሲወስዱ ያልተከላከለ መንግስት፣ ይሄስ የለዋላዊነት መደፈር አይደለምን? በእርግጥ ያሳስባል እንጂ። መልካም ጊዜ ባይ አሎ የአሜሪካ ድምጽ ረዲዮ ክፍል እንደናችሁ አተልደቷ አያሌው አቅርባችሁት ነበረ። ስለ ኢትዮጵያ ሁኔታ ያለው ሰላሟ ሰላም ያስፈልጋል፣ ሰላም ሰላም ሲል ነበረ። ሰላም ሁሉ ኢትዮጵያ ይፈልጋል፣ ግን ወያኔ እያለ በኢትዮጵያ ላይ ሰላም ሊሰፍን አይችልም። ምክንያቱም ወያኔ በቃሉ አይጸናም። አሁን አተልደቱ ወያኔ አምና የተናገረው እንደገና በተግባር ያውላል ብለህ ነው የምትገምተው? እስካሁን ወያኔ በቃሉ እንደሚል የሚያጥፍ አታውቅ ማለት ነው። ባለፈው ከእነሱ ስብሰባ ቁጭ ይህን መንግስትን ያዋረዱት ተቃዋሚዎች ናቸው፣ በህዝብ እንዲጠላ ብለ በእነሱ መድረክ ላይ ስትናገር አልነበረም? ይልቁን ኢትዮጵያ ነው የተባብረን ወያኔ ያስወግደን ነው ሀገራችን ሰላሟ ሊመጣ የሚችለው። ገርጽልኝ ልኝ አመሰግናለሁ። ተመስገኑ ልቃየት፣ ዋሽንግተን ዲሲ። ሰላም። የአዱሳ ቡሬን ማናገራቸው አልከፋም፣ ግን እሳቸው ዘረኝነት ብሎ ስሉ ሙዚቃ ዘርፎ ሌሎቹን ሲያበሏችሁ ምዬ ምኒልክ አሏቸው። ያኔ ነው ዘረኝነት የጀመረው፣ በወያኔ አገረሸበት። እርሳቸው በሚሰሩበት ሬዲዮ ጣቢያ እኮ ይተዳደር የነበረው ህዝብ በሚከፍለው ታክስ ነበረ። ግን እሳቸው አንድ ቀን እንዳው ከአማርኛ ውጭ ሌላ ቋንቋ ይካተት ብለው ተናግረው ያውቃሉ? ሌላውም እኮ እየከፈለ ነው፣ በዚህ ሬዲዮ ጣቢያ መጠቀም መቻል አለበት ብሎ ተናግረው ያውቃሉ? ኃይለሥላሴ ጊዜ አይ ነው እንግዲህ ዘረኝነት የመጣው ከእናንተ ነው። በወያኔ ጊዜ ግን አገረሸ። አስተያየት የላካችሁልን አድማጮች እናመሰግናለን። ሌሎቻችሁም በአስተላለፍናቸው ፕሮግራሞች ላይ ያላችሁን አስተያየት እንትልኩልን እናበረታታለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምሽቱ 3 ሰዓት ከሰላሳ አራት ደቂቃ። ባለፈው ቅዳሜ ሶማሊያ ዋና ከተማ ሞቃዲሾ ላይ ወደ 300 የሚጠጋ ሰው ያለቀበትና ከአራት መቶ በላይ ያቆሰለው ግዙፍ ፍንዳታ ያደረሱትን በማውገዝ በብዙ ሺዎች የተቆጠረ የሀገሪቱ ህዝብ ሞቃዲሾና ሌሎችም ከተሞች ውስጥ ትናንትና ሰልፍ አድርጓል። የተቃውሞ ሰልፉ የተካሄደው ህዝቡ በብዛት ወጥቶ ለጥቃቱ ሰለባዎች ጸሎት እንዲያደርስ የሞቃዲሾ ከንቲባ ያደረጉትን ጥሪ ተከትሎ ነው። የሀገሪቱ መንግስት መኪና ላይ በተጫነ ከባድ ቦምብ ፍንዳታ ያደረሰውና ህዝብ የፈጀው ጽንፈኛ እስላማዊ ቡድን አልሸባብ ነው ብለው ወንጅለዋል። ቶጎ ውስጥ በጸጥታ ኃይሎችና የፕሬዚደንቱ ፎሬኛ ሲንቤ አገዛዝ እንዲያበቃ በጠየቁ ተቃዋሚ ሰልፈኞች መካከል ግጭት ተፈጥሮ ቢያንስ አራት ሰዎች መገደላቸው ተገለጸ። ዛሬ የሀገሪቱ የጸጥታ ሚኒስትር ኮሎኔል ዳመሂሜ ያሪክ በሰጡት መግለጫ ዋና ከተማዋ ሎሜ ውስጥ አንድ ሰው ሶስት ሰዎች ደግሞ ሁለተኛዋ ትልቋ ከተማ ሶዴካ ውስጥ ተገድለዋል ብለዋል። ከትናንቱ ግጭት በተያያዘ ስልሳ ተቃዋሚ ሰልፈኞች መታሰራቸውንም ባለስልጣኑ ጨምረው አስረድተዋል። የስፔን መንግስት ካታሎኒያን ራስ ገዝ አስተዳደሯን የሚገፋት እቅድ አውጥቻለሁ ሲል ዛሬ አስታወቀ። ይህ የሆነው የግዛቲቱ መሪ የነጻነት ውሳኔ ህዝቡ እቅድ እንዲ ስራ ላይ እንዲውል እገፋለሁ ብለው ማስታወቃቸውን ተከትሎ ነው። የስፔን ጠቅላይ ሚኒስትር ማርያኖ ራጆይ ጽህፈት ቤት ባወጣው መግለጫ የህገ መንግስቱን አንቀጽ 155 ለማንቀሳቀስ ልዩ የካቢኔ ስብሰባ ለማካሄድ እንደታቀደ ነው ያስታወቀው። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አመሰግናለሁ። ለአርዕስተ ዜናው ቆንጅት ሁለተኛው የፕሮግራማችን አጋማሽ ይቀጥላል። ባህልና ህብረተሰብ። በርካታ ምዕት ዓመታት በምናብ ወደ ጥንታዊት ኢትዮጵያ ሊያጓጉዘን የሚዳዳ የታሪክ መጽሐፍ ነው ይላል የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ። በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 የፖርቹጋል ንጉስ መልእክተኞች በኢትዮጵያ ያደረጉትን ታሪክ ጉዞ ነው ያደረጉትን ጉዞ ታሪክ ነው የሚያወሳው በአባ ፍራንሲስኮ አልቫሬዝ ተጽፎ በሎርድ ስታንሌ አልዴሬ ወደ እንግሊዝኛ የተተረጎመውን መጽሐፍ አቶ ዮና ቦጋለ ናቸው ወደ አማርኛ የመለሱት ። መጽሐፉ በተመረቀበት የቀረቡትን ጥናታዊ ጽሁፎችና ውይይቶችን ተንተርሶ በመድረኩ ከተሳተፉ ምሁራን አንዱን ከዚህ ቀደም አሉላ አወያይቶ ነበር፣ ታስታውሱ እንደሆነ። ለዛሬም የባህልና ማህበረሰብ ዝግጅቱ ከመጽሐፉ አርታኢ ከልጃቸው ከአቶ ዘካሪያስ ዮና ጋር ያደረገውን ቃለ ምልልስ ተከታይ ክፍል ይዞ ቀርቧል። አሉላ እንድታደምጡ ንጋብዝ። አቶ ዘካርያስ ከህትመቱ ጥያቄና ከአምሳ ዓመታት በላይ ይሄ መጽሐፍ ለንባብ ሳይበቃ የቀረበት ሳንሱርን የተመለከተው በታሪክ ተመራማሪዎቹና አጥኚዎቹ ዘንድ መጽሐፉ ለትውውቅ በበቃበት ወቅት ከፍተኛ ግምት የተሰጠው ቄሱ ፖርቹጋላዊ ባጻጻፍ መንገዳቸው በስድስት ዓመት የኢትዮጵያ ቆይታቸው የተመለከቱትን አባ ፍራንሲስኮ አልቫሬስን ማለቴ ነው። እንደ ተመለከቱ የጻፉት የኢትዮጵያን የዛን ዘመን ሁኔታ መግለጽ ብቻ ሳይሆን ለዛሬም ከፍ ያለ አንድምታ የተባለው መጽሐፍ ነውና እየተመለከት ነው ያለ ነው። ከዚህ ሁሉ ጊዜ በኋላ ለህትመት ስለበቃው የአባቶ መጽሐፍ ይዘት በእርግጥ እንደ ልጅነቶ የተለየ ሊሆን እንደሚችል ይገባኛል። ግን በእርስዎ ግምገማ ይሄን መጽሐፍ እንዴት ተመለከቱት? እኔ በእውነት የአባቴ መጽሐፍ አሁን ታትሞ ለአንባቢዎች ለወገናችን፣ ለኢትዮጵያ ሕዝብ ለአዲሱ ትውልድ በመቅረቡ በጣም ደስታ ነው የተሰማኝ። በጣም የሚያኮራ ነገር ነው። ምክንያቱም እኔ ኢትዮጵያ አሁን አንዳንድ ለሚሰራው ለሚነገረው አንዳንድ ነገሮች ሁሉ አዲስ አይደለውኝ እና ብዙ ጥያቄዎች በተነሱበት በአሁኑ ጊዜ የኢትዮጵያ ታሪክ መቼ ተጀመረ፣ በዚህ ዓመተ ምሕረት ነው፣ በዛ ዓመተ ምሕረት ነው በሚባልበት ጊዜ ብዙ የሚያከራከሩ ነገሮች በተነሱበት ይሄ መጽሐፍ በመቅረቡ ከስንት ከአምሳ ዓመት በኋላ ይሄ በጣም የሚያስደስት ነገር ነው። ለሚነሱት ጥያቄዎች ሁሉ የአባ አልቫሬስ መጽሐፍ ትክክለኛውን መልስ ነው ለህዝቡ የሚያቀርበው እና መረጃ የሆነ መሰረት ያለው መጽሐፍ ነው ብዬ ነው የምገምተው። ምናልባት አልቫሬስ መጽሐፉን ሲጽፉ የዕለት የዕለቱን ማስታወሻቸውን መጽሐፋቸው ይሆናል ነገር ግን ያ ስር የያዘ መሰረት ያለው እውነተኛው ግልጽ ያለ የኢትዮጵያ ታሪክ ከዛ ነው የሚጀምር። የኛ ታሪክ ከዛ በፊት ምናልባት በየቤተ ክርስቲያኑ፣ በየአድባራቱ በዛ የተጻፉ በግዕዝ ቋንቋ የተጻፉ ብዙ ታሪኮች ሊኖሩ ይችላሉ። ግን እነዛም ቢሆን ብዙዎቹ የወጡ አይመስለኝም። እኔ እንደምገምተው፣ ግን ይሄ በውጭ ሀገር ጸሐፊ የተጻፈ መጽሐፍ ትክክለኛውን ነገር ገልጾ በማከራከር ሁኔታ ነው ያቀረቡት። እሳቸው የወገን ተለይ የውጭ ሀገር ባድ ስለሆኑ የዚህን ታሪክ ላሳምረው፣ የዚህን ታሪክ ላጥፋው ብሎ የተነሱ ሰው አይደሉም። ገለልተኛ ሆነው የጻፉት በመሆኑ የዚህን መጽሐፍ ጠቀሜታም ሆነ የታሪኩን ትክክለኝነት ከፍ ያደርገዋል ነው የሚሉን። አዎ፣ ልክ ነው፣ ልክ ነው። እዛ ነው የምገምተው። መልካም፣ አቶ ዘካርያስ የዚህ መጽሐፍ ታሪክ ምንም እንኳን ከአራት መቶ ዓመት በላይ ወደ ኋላ የሚወስደን ቢሆንም በዚያች ጥንታዊት ኢትዮጵያ የነበሩ ሁኔታዎችን ቀደም ብሎ እርሶ እንደገለጹት በእኚህ ቄስ የስድስት ዓመት የኢትዮጵያ ውስጥ ጉዞ የመንግስታት ግንኙነትና ሌሎች ተዛማች ጉዳዮች በስፋት የሚተነተኑበት እንደ ታዛቢ እንደ ነጻ ሰው ታሪኮችን የሚያነሱና የሚጥሉበት ያለ ብዙ ትችትና ጫና ያዩትን በቀጥታ ያሰፈሩበትን ከታሪክ ምሁራኑ ጋር ገፋ አድርገን እንመለከታለን። አባቶ አቶ ዮና ሃምሳ ዓመታት በፊት ይህም መጽሐፍ ለመተርጎም ምን አነሳሳቸው? እስኪ ስለ አባቶ ይንገሩን። በዚህ ታሪክስ እንዴት ተሳቡ? አርሶ እስከሚያውቁት እስከ ተረዱት ድረስ እንግዲህ በዘመኑ ዘመኑ ከ1941 ጀምሮ የትምህርት ሚኒስቴር የትርጉም ክፍል ዲሬክተር ነው የነበሩት አባቴ እና በዛን ጊዜ ብዙ የትምህርት መጽሐፍቶች ከውጭ ሀገር ቋንቋ በተለይ ከፈረንሳይኛ፣ ከእንግሊዝኛ የተተረጎሙ ለትምህርት የሚሆኑ መጽሐፍቶች ያቀርቡ ነበረ እና በተፍች ጊዜያቸው ግን ይህን በእንግሊዝኛ ከሎርድ ስታንሌይ የተተረጎመው የአልቫሬዝ መጽሐፍ መርስኤ ኃዘን ያውሷቸዋል እና መጽሐፉን ከእሳቸው በተቀበሉ ጊዜ ታሪኩ በእውነት ለኢትዮጵያ ያስፈልገዋል በማለት ነው እንግዲህ ያንን የትርጉም ስራ የጀመሩ። መጀመሪያ የወጣው የፖርቱጋሎች ጀግንነት የሚል መጽሐፍ ነበረ። ቅደም ተከተሉ ሌላም ቢሆን ከአልቫሬጥ በኋላ ነው የፖርቱጋሎች ጀግንነት ተብሎ የወጣው የግራኝ መሐመድ ጦርነት መጽሐፍ እና በሱ መጽሐፍ ስለተሳቡ ነው ይሄኛውን መጽሐፍ ደግሞ ሲያገኙ ለምን ከመሰረቱ አይሆንም በማለት ነው እንግዲህ ወደ አልቫሬዝ መጽሐፍ የገቡት እና እኔ እንደምገምተው በጣም አስፈላጊ የሆነ መጽሐፍ ብዬ ነው ማስበው እና ከኔ ይበልጥ ስለ ኢትዮጵያ ጥናትና ምርመራ ያደረጉት ፕሮፌሰሮች ተናግረውታል። ከነሱ ቃል ምንም የሚጨምረው ነገር የለኝም። መልካም። አቶ ዘካርያስ አባቶ ይህን መጽሐፍ በተረገሙበት ዘመን በኢትዮጵያ ትምህርት ሚኒስቴር የትርጉም ክፍል ዲሬክተር ሆነው አገልግለዋል። መጀመሪያ በኢየሩሳሌም ከተማሩ በኋላ በጀርመን በስዊስ እና በፈረንሳይ በመዘዋወር እስከ 1923 ዓመተ ምህረት ሲማሩ እንደቆዩ ወደ ኋላም ወደ ኢትዮጵያ ተመልሰው አዲስ አበባ ከተማ በዶክተር ፋይትሎች እና በፕሮፌሰር ታምራት አማኑኤል በተከፈተው የቤተ እስራኤሎች ዘመናዊ አዳሪ ትምህርት ቤት ማስተማር ጀመሩ ይላል። እስኪ ያጫውቱን አቶ ዮና ቦጋለ ማን ነበሩ? አቶ ዮና ከጎንደር ከተማ አምስት ኪሎ ሜትር ርቃ በምትገኝ ወለቃ በተባለች ከተማ ነው ተወልደው ያደጉት። በአስራ ሶስት አመታቸው ዶክተር ፋይቶቪች የተባሉ የፖሊን ተወላጅ ይሁዲ ናቸው። እሳቸው ቤተ እስራኤሎችን ለመጎብኘት በመጡ ጊዜ አስራ ዘጠኝ መቶ ሀያ ለሶስተኛ ለአራተኛ ጊዜ ከመጡ በኋላ አቶዮናን ከሶስት ተማሪዎች ጋር አንድ ላይ እስራኤል ይዘው ሄዱ። ተምረው ወደ ሀገራቸው ተመልሰው የቤተ እስራኤሎችን ትምህርት እንዲያስተምሩ መሪ እንዲሆኑ ብለው ነበረ ያሉት ዶክተር ፋይትሎቪች እና ፕሮፌሰር ታምራት በጠቅላላው ሀያ አምስት ተማሪዎች ነው በአውሮፓ አስተምረው ወደ ኢትዮጵያ ይላኳቸውም፣ እና እነዚህ ተማሪዎች በይበልጥ ለቤተ እስራኤሎች ወደ ኢትዮጵያ ተመልሰው ብዙ እርዳታ ያደረጉት አቶ ዮና ናቸው። ትምህርት ሚኒስቴር ሲያገለግሉ እኳ ቆዩ። በኋላ አንዳንድ ከቀዳማዊ ኃይለ ሥላሴ ጋር ትንሽ የሚያኳርፍ ነገር ተፈጠረ። ይኸውም ምንድን ነው በአስራ ዘጠኝ መቶ አርባ ስድስት ዓመተ ምህረት ላይ እንግሊዝ ሀገር የሚኖሩ የፕሮቴስታንት ሚስዮኖች ኢትዮጵያ መተን ቤተ እስራኤሎችን ክርስትና አናንሳ የሚል ጥያቄ ሲያቀርቡ የእነሱ ደብዳቤ ለንጉሱ የሚቀርበው በአትዮና በኩል ተተርጉሞ ነበረ እና ይህንን ደብዳቤ ሲያዩ እና የንጉሱንም ፈቃድ ባዩ ጊዜ እንዴት እንደዚህ ይሆናል? እነዚህ ጎሳዎች በሌላ በዛፍ ወይ በሌላ ነገር የሚያምኑ አይደሉም እና በአንድ ሃይማኖት በአንድ አምላክ የሚያምኑ ከሆነ ለምን ሌላ ሁና ሃይማኖት ይቀበላሉ? ማለት በዚህ ትንሽ ግጭት ተፈጠረ እና በሀምሳ ሶስት አመተ ምህረት ስራ ለቀው ለቤተ እስራኤሎች ትምህርት ቤት መቋቋም በአስመራ እና በጎንደር ገጠሮች በጠቅላላው ሀያ ሰባት ትምህርት ቤቶች አቋቁመው ትምህርት ቤት ማቋቋም ብቻ ሳይሆን ክሊኒክ ተቋቁመ በየቦታው በየገጠሩ እየሄዱ ያክሙ ነበረ። በተጨማሪ በኢትዮጵያ ታሪክ እንደሚታወቀው ቤተ እስራኤሎች ባለርስት እንዳይሆኑ ይሄ የመንግስት ትዕዛዝ ነው። ከንጉሥ ይስሐቅ ዘመነ መንግስት ጀምሮ በአዋጅ የታወጀ ነገር ስለሆነ ኢትዮጵያን እስከለቀቁ ድረስ ቤተ እስራኤሎች ገባር እንጂ ባለርስት አልነበሩም እና ለዚህ ሲሉ የሆና ከመንግስት አስፈቅደው በሁማራ አካባቢ አቡጤር ከምትባል ዛሬ የአሁኑ መንግስት አሳልፎ ለሱዳን ሰጣት ይባላል። ያኔ ግን የኢትዮጵያ ግዛት ነበር ተብሎ ቤተ እስራኤሎች እዛ ላይ ሰፍረው ነበረ እና ደርግ መንግስት ስልጣን እስከያዘ ድረስ በዛ ብዙ ወጣቶች ሄደው የተዳደሩ ነበር በእርሻ ደግሞ። ሌላ ለወገናቸው ያሉት ቤተ እስራኤሎች እንግዲህ እንደ ማንኛውም በዓለም እንደተሰራጨው ይሁዲ እስራኤል መንግስት ከተቋቋመች በኋላ ወደ አባቶቻችን ሀገር መሄድ አለባቸው፣ በማለት አባቴ ዚህን አላማ ይደግፉ ስለነበረ ያው በመጨረሻ በአስራ ዘጠኝ መቶ ሰባ ዘጠኝ ጀምሮ በሱዳን በኩል እንዲሁም በአዲስ አበባ ደርግ መልካም ፈቃዱን ሰጥቶ ቤተ እስራኤሎች እስራኤል ገብተዋል። ነው እንግዲህ ባጭሩ አቶ መልካም፣ አቶ ዘካርያስ ዮና ቡጋለ አባቶ አቶ ዮና ቡጋለ የተረጎሙትም በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 ወደ ኢትዮጵያ የተላከ የፖርቹጋል መልእክት የሚ የቄስ አባ ፍራንሲስኮ አልቫሬስ መጽሐፍ መነሻ በማድረግ ስለ አባቱም ሆነ ስለዚህ መጽሐፍ ለሰጡን አስተያየት ለጊዜው አመሰግናለሁ። ሕይወት ታሪካቸውን በሚመለከተው ስፋ ባለው መጽሐፋቸው መልሰን እናገኘዎት ይሆናል። ለአሁኑ እግዜር ይስጥልኝ፣ እግዜር ይስጥልኝ፣ አመሰግናለሁ። አሉላና እንግዳውን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚቀርበው ሰለሞን አባተ የሚያዘጋጀው ጤና ነው። የዛሬው ዝግጅቱ በሕፃናት አእምሮ ውስጥ በመጀመሪያዎቹ ወራት ስለሚቀረጹ አስተሳሰቦች የተደረገ ጥናት የሚመለከት ነው። ወንዶች ልጆች ጠንካሮችና ሁሉንም ማድረግ የሚችሉ ሴቶች ልጆች ደግሞ አቅመ ደካሞችና ማድረግ የሚችሉት ሁሉ የተወሰነ እንደሆነ ተደርጎ በሕፃናት የመጀመሪያዎቹ ዕድሜዎች አእምሮ ውስጥ እንዲቀረጽ የሚደረግ ግንኙነት አለ። ሕፃናት ይህንን ኬት ያመጡታል? ከወላጆቻቸው፣ አለፍ ካለም ከቅርብ ማኅበረሰቦቻቸው እንጂ ሰሞኑን የወጣ አንድ ጥናት ውጤት ያሰፈረው መልእክት ነው። ሕፃናት በለጋ ዕድሜያቸው አካባቢያቸው የሚሰጣቸውን ሁሉ ፈጥነው ይይዛሉ። በዓለማችን የበዙ አካባቢዎች ደግሞ ይህ የፆታ ግንኙነት እጅግ በተዛባ ሁኔታ ሥር የሰደደ ነው ይላሉ ተመራማሪዎቹ። በጆንስ ሆፕኪንስ ዩኒቨርሲቲ የሕክምና ባለሙያው ዶክተር ባብ ብላም ስለ ጥናታቸው አጀማመር የሚሉት አለ ስታርድ ስ ር ር ኖ ኖ አንደርስታንዲንግ ኦል ኦፍ ያንግ አዶለሰንት እኛ ይህንን ሥራ ስንጀምር ቀደም ሲል የተካሄደ አንድም ጥናት አልነበረም። ወጣቶችን ወይም ወደ ጉርምስናው ዓለም እየገቡ ስላሉ ታዳጊዎች የሚናገር አንዳችም ሰነድ ወይም የምርምር ውጤት አላገኘንም። ሕፃናት ወይም ታዳጊዎች ናቸው። ስለዚህም በጾታ ላይ በተመሠረተ ጥቃት ወይም ሁከት ውስጥ የሚገቡበት ምክንያት የለም። መድፈር የሚባል ጥፋት እነርሱን አይመለከትም ወዘተ የሚሉ ግምቶች ነበሩ። ያገኘነው ግን እነዚህ ወጣቶች በአካባቢያቸው ስለሚሆነው ሁሉ እንደሚያውቁ፣ እንደሚገነዘቡ ነው። ወንዶች ብርቱ መሆን አለባቸው፣ የሌላ ሰው እርዳታና ድጋፍ መጠበቅ ከወንድ ልጅ አይጠበቅም እየተባሉ ነው ያደጉት። የውጭውን ዓለም እንዲዳሰሱ፣ እንዲያውቁ ይበረታታሉ። ሴቶች ደግሞ ገጽታቸው ጥሩ መሆን እንዳለበት ነገር ግን ማሸብረቅ እንደሌለባቸው ይነገራቸዋል። በቤተሰቦቻቸው ላይ አንዳች የሚያዋርድ ነገር እንዳታመጣብን እየተባሉ ከወንድ ኩዮቻቸው እንዲርቁ ይነገራቸዋል። እንዲህ ዐይነት መልእክቶች ለታዳጊዎቹ ወጣቶች የአእምሮና የአካል ጤና ጉዳት እንዳለው ተመራማሪዎቹ አመልክተዋል። ለኤች አይቪ የመጋለጣቸውን ዕድል ያሰፋዋል። ብዙ ጊዜ የሰውንም ሕይወት ራሳቸውንም የሚያጠፉት እንዲህ አይነት ወጣቶች ናቸው። ለአልኮሆልም ተጋልጠው ይገኛሉ። ምርምሩን ሲያካሄዱ አጥኚዎቹ ዕድሜያቸው ከአሥር እስከ አሥራ አራት ዓመት የሆነ ታዳጊዎችንና ወላጆቻቸውን አነጋግረው ነበር። ቃለ ምልልሶቹ ዩናይትድ ስቴትስን ጨምሮ በዐሥራ አምስት ሀገሮች የከተሞች የድህነት አካባቢዎች የሚኖሩ ሕፃናትን አካቷል። ድህነት በሁሉም ነገር ላይ ጫና አለው ይላሉ የዓለም የጤና ድርጅቱ ቻንድራሞሊ በብዙ አካባቢዎች ደግሞ ወንዶች ሕፃናት ከትምህርት ቤት እንዲወጡና ሥራ ላይ እንዲሰማሩ ይደረጋሉ። ሴቶቹም እንዲሁ ትምህርታቸውን እያቋረጡ ይዳራሉ። የዓለም የጤና ድርጅቱ ቻንድራ ሞሊ እንዲህ አሉ። ቤቴ ውስጥ ሴቷ ልጅ ሸክም እንደሆነች አድርጌ ከቆጠርኩ ከጋብቻ በፊት ሩካቤ ሥጋ እንድትፈጽም የማልፈልግ ምክንያቱም ያን ካደረገች ለጋብቻ የማትፈለግ ሸክም አድርጌ የማስብ ከሆነ ተከታዩ እርምጃ የምንድን ነው የሚሆነው? የወር አበባ ማየት እንደ ጀመረች ከትምህርት ቤት አስወጣታለሁ። እጅግ የጠበቀ ቁጥጥር አደርግባታለሁ። ከዚያም በተቻለ ፍጥነት እድራታለሁ። ይሁን እንጂ ሴቶቹ ልጆች ከዚያ የተሻለና የበለጠ አስተያየትና አያያዝ እንዲደረግላቸው ወንድ ልጆች የሚሆኑትንና የሚያደርጉትን ሁሉ መሆንና ማድረግ እንደሚፈልጉ ነው ጥናቶቹ የሚያሳዩት። ከዚህ ጥናት ተሳታፊዎችና ተመራማሪዎች አንዷ ባሚዴሌ ቤሎ፣ ዶክተሮች መሆን ይፈልጋሉ፣ ፕሮፌሰሮች መሆን ይፈልጋሉ ጾታቸው ግምት ውስጥ ሳይገባ ከፍ ያለ ፍላጎቶች አሏቸው። ሊጨብጡት ይፈልጋሉ። ቻይና ውስጥ ልጃገረዶቹ ይማራሉ፣ የተማሩ ናቸው። ከሴቶች ዘጠና ከመቶ የሚሆኑት መደበኛ ሥራዎች ላይ ይሰማራሉ። ይሁን እንጂ ባህላዊ መሰናክሎች የሥራ ላይ እድገታቸውን ይገድበዋል። ሴቶች በቤት ውስጥ ሥራዎች እንዲጠመዱ ይጠበቅባቸዋል። ቤት እንዲያጸዱ ምግብ እንዲያበስሉ እቤት ውስጥ የዋሉ አዛውንት ወላጆቻቸውን ወይም ሕፃናትን እንዲጠብቁና እንዲንከባከቡ ይገደዳሉ። ቺያን ዡ ቻይና ውስጥ የተካሄደው ጥናት የመስክ አስተባባሪ ናቸው። ባህላዊ ልምዶቻችን ሴት ልጅ የወንድ ጥገኛ ወይም የበታችን እንደሆነች ነው የሚነግረን። ጥናቱን የሠሩት የዓለም የጤና ድርጅትና የጆንስ ሃፕኪንስ ዩኒቨርስቲ የሕክምና ትምህርትና የጤና ምርምር ዘርፍ ተቀናጅተው ነው። የዓለም የጤና ድርጅት እነዚህን የምርምርና ጥናት ግኝቶች በጾታዊ ግንኙነቶችና ባህላዊና ማኅበራዊ ደንቦች ላይ ያለውን የተዛባ ግንዛቤ ማስተካከል በሚችል ሁኔታ ሥራ ላይ መዋል ይፈልጋል። እንዲህ ዓይነት የግንዛቤ ማስተካከያ ሥራዎች ልጃገረዶችና ወንድ ልጆች የአስራ አምስት ዓመት ዕድሜያቸው ላይ ከመድረሳቸው በፊት እንዲቀረጽባቸው እንደሚገባ ነው የዓለም የጤና ድርጅት እምነት። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በሱዳን ላለፉት 20 ዓመታት የቆየው የዩናይትድ ስቴትስ የኢኮኖሚና ንግድ ማዕቀብ ከጥቅምት ሁለት ቀን 2010 ዓ ም ጀምሮ ተነስቷል። ዩናይትድ ስቴትስ በሱዳንና በመንግሥቱ ላይ ተጥለው የቆዩ አንዳንድ ማዕቀቦችን ለማንሳት ከውሳኔ የደረሰችው በአምስት ቁልፍ ጉዳዮች ላይ አዎንታዊ እርምጃዎችን ስለወሰደች መሆኗን አስታውቃለች። እነርሱም አንደኛ፣ የሱዳን መንግሥት በዳርፉር እንዲሁም በደቡብ ኮርዶፋንና በብሉ ናይል ግዛቶች ግጭቶችን አስወግዳ ቆይታለች። ሁለተኛ፣ የሰብአዊ እርዳታዎች በመላ አገሪቱ የሚሰራጩበትን ሁኔታ አሻሽላለች። ሦስተኛ፣ በደቡብ ሱዳን የማደፍረስ እንቅስቃሴዋን አቁማለች። አራተኛ፣ ከዩናይትድ ስቴትስ ጋር በጋራ የምታካሂደውን የጸረ ሽብር ትብብር ጥልቀት እንዲኖረው አድርጋለች። አምስተኛም በጆዜፍ ኮኒና የሎርድ ሬዚስተንስ ሰራዊት ላይ እርምጃ በመውሰድ የአካባቢው ጸጥታ ሊጠበቅ የሚችልበትን ሁኔታ አሻሽላለች የሚሉ ናቸው። ይልና የቪኦኤ ርዕስ አንቀጽ ሐተታውን ይቀጥላል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሄደር ኖርት ይፋ በሆነ መግለጫቸው የሱዳን መንግሥት ባለፉት ዘጠኝ ወራት ጊዜ ውስጥ የወሰዳቸው እርምጃዎች ከዩናይትድ ስቴትስ ጋር ተባብረው ለመሥራት ቁርጠኛ መሆኑን ያሳያል ሲሉ ተናግረዋል። በሱዳን ዘላቂ ሰላም ለማምጣትና ከዩናይትድ ስቴትስ ጋር በበርካታ ሌሎች ጉዳዮች ለመተባበር ግን ቅድሚያ የሚሰጣቸው ተጨማሪ እርምጃዎችን መውሰድ ያስፈልጋል ብለዋል። ከእነዚህም መካከል የሰብአዊ እርዳታ ተደራሽነትን ማስፋት፣ የሀገሪቱን የሰብአዊ መብቶችና የሃይማኖት ነጻነት ማሻሻል፣ መንግሥቱ ከሰሜን ኮሪያ ጋር ያለውን ግንኙነት ማቋረጥ ናቸው። አንድ የትራምፕ አስተዳደር ከፍተኛ ባለሥልጣን ባሉት መሠረት ሱዳን ከሰሜን ኮሪያው ኪም ጆንግ ኡን መንግስት ጋር ምንም አይነት የጦር መሣሪያ ውል መፈራረሟን እንደማትቀጥል ቃል ገብታለች። ይህን የገባችውን ቃል አክብራ መገኘቷን በቅርብ እንከታተላለን። ከፒዮንግያንግ ጋር የጦር መሣሪያ ውል ማድረጓን ከቀጠለች ግን በምንም አይነት እርምጃ ከመውሰድ አናልፍም ብለዋል ባለሥልጣኑ። ርዕሰ አንቀጹ በመቀጠልም በካርቱም ላይ ተጥሎ የቆየው ከባድ ማዕቀብ ቢቃለልም አሁንም ሱዳን በዩናይትድ ስቴትስ ለአሸባሪዎች ድጋፍ በመስጠት በሚጠሩ አገሮች ስም ዝርዝር ውስጥ ትቆያለች ብሏል። የሱዳኑ ፕሬዝደንት ኦማር አልበሺር በዳርፉሩ ፍጅት እጃቸው አለበት ተብለው በዩናይትድ ስቴትስና በተባበሩት መንግስታት ድርጅት የቀረበባቸው የጦር ወንጀል ክስም ይቀጥላል። በዳርፉር ለተፈጸሙ ወንጀሎች እጃቸው ያለበት ሁሉ ተጠያቂ እንዲሆኑ የምናቀርበው ጥሪ ይቀጥላል ብለዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባለሥልጣን ኃይልና ሀተታውን ሲያጠቃልል ሱዳን አሁን እያሳየች ባለችው መሻሻል ካልቀጠለች ዩናይትድ ስቴትስ ሌሎች ተጨማሪ እርምጃዎችን ለመውሰድ ዝግጁ ናት ሲሉ ሄዘር ኖርት የተናገሩትን ጠቅሷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ከመሰናበታችን በፊት ማጠቃለያ ዜና እናሰማ። ባለፈው ቅዳሜ ሶማሊያ ሞቃዲሾ ውስጥ ወደ ሶስት መቶ የሚጠጉ ሰዎች ያለቁበትና ከአራት መቶ የሚበልጡ የቆሰሉበትን ግዙፍ ፍንዳታ ያደረሱትን በማውገዝ በብዙ ሺዎች የተቆጠረ ሕዝብ ሞቃዲሾና ሌሎችም ከተሞች ውስጥ ሰልፍ አድርጓል። የትናንቱ ሰልፍ ከመካሄዱ አስቀድሞ ወጣት ወንዶች በከተሞቹ እየተዘዋወሩ ንግድ ቤቶችን በግድ ሲያዘጉ እንደነበረ ተስተውሏል። ጠላቶቹ ደግሞ አልሸባብ ይጥፋ የሚሉ መፈክሮችን ሲያሰሙ የነበሩት ሰልፈኞች ሞቃዲሾ ኳስ ሜዳ ሲደርሱ የሀገሪቱ ፕሬዚደንትና ሌሎችም ተቀላቅለዋቸዋል። ፕሬዚደንቱ መሐመድ አብዱላሂ መሐመድ ህዝቡ ከአልሸባብ ጋር በሚካሄደው ከባድ ጦርነት ብረት አንስቶ እንዲዋጋ ጥሪ አቅርበዋል። በአንድነት መቆም የሚያስፈልገን ወቅት ላይ ነን ብለዋል ፕሬዚደንቱ። ቶጎ ውስጥ በጸጥታ ኃይሎች እና የፕሬዝዳንት ፎሬ ኛሲንቤ አገዛዝ እንዲያበቃ በጠየቁ ተቃዋሚ ሰልፈኞች መካከል ግጭት ተፈጥሮ ቢያንስ አራት ሰዎች መገደላቸው ተሰማ። ዛሬ የሀገሪቱ የጸጥታ ሚኒስትር በሰጡት መግለጫ ዋና ከተማዋ ውስጥ አንድ ሰው ሌሎች ሶስት ሰዎች ደግሞ ሁለተኛዋ ትልቋ ከተማ ውስጥ መገደላቸውን ነው የገለጹት። የስፔን መንግስት ካታሎኒያን ራስ ገዝ አስተዳደሯን የሚገፋት እቅድ አውጥተናል ሲል ዛሬ አስታወቀ። ይህ የሆነው የግዛቲቱ መሪ የነጻነት ውሳኔ ህዝቡን እቅድ ልገፋበት ነው ብለው ማስጠንቀቃቸውን ተከትሎ ነው። በሌላ ዜና የዩናይትድ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በወታደራዊ ግዳጅ ላይ የሞቱ የጦር ሰራዊት አባላት ቤተሰቦችን ሁሉንም ማነጋገር ያለው ሲሉ አንዳንዶች የሟች ቤተሰቦች ደግሞ የለም፣ ሁላችንንም አይደለም ማለታቸው እየተሰማ ነው። የተከበራቸው አድማጮች፣ ለዛሬ ሐሙስ ምሽት ያሉን ዝግጅቶች በዚሁ ይጠናቀቃሉ። ወደ ትግርኛ ቋንቋ ስርጭት በዚህ አሁን በተጀመረው ዜማ አለማየሁ እሸቴ ወደድኩሽ አፈቀርኩሽ በሚለው እንሰናበታችኋለን። ያስተናገድኳችሁ ከአዲሱ አበበ ጋር ቆንጅት ታዬ ነኝ። ወደ ትግርኛ ቋንቋ ስርጭት እንዘልቃለን። ነገ በተለመደው ሰዓት እንገናኛለን። በሰላም ደሩ። de la Dedikwa fe kirkur ye peli egeu imta ye peli egeu imta imtari kachinulu be gazeta yuta. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. I'm tired of waiting. i